ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 22 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችኋል። አድማጮች የምናስተናግዳችሁ ቆንጂት ታዬና፣ ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተንን። ካለፉት ጥቂት ዓመታት ወዲህ የሰብአዊ መብቶች አያያዝ እያሽቆለቆለ በመሄዱ ምክንያት የተፈጠሩ ችግሮች ለሀገሪቱ ደህንነትና ሕልውናም ጭምር አስጊ ደረጃ ላይ ደርሷል ሲል የሰብአዊ መብቶች ጉባኤ አስታወቀ። የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረውም በርካታ ዜጎች ሀሳባቸውን በነፃነት በመግለጻቸው ምክንያት ለእስር በተዳረጉበት፣ ብሔር ተኮር ግጭቶችና መፈናቀሎች በተባባሱበት፣ የመንግሥት ጸጥታ ኃይሎች በዜጎች ላይ ያላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹሃን ወገኖቻችንን ህይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና ሳሳቢ መሆኑን የሚያሳይ ነው። አቶ ቁምላቸው ዳኘ የሰመጉ ስራ አስፈጻሚ ኮሚቴ ሊቀመንበር ናቸው። የሰማችኋቸው ዘገባው በመጽሔት ይቀርባል። አርዕስተ ዜና ቆንጅታ አሰማናለች። የኬንያ ተቃዋሚ ህብረት ባለፈው ምርጫ ራሳቸውን ላገለሉት ለመሪው ራይላ ኦዲንጋ የራሳችንን የቃለ መሐላ ፕሬዝደንታዊ ቃለ መሐላ ስነ ስርዓት ልናካሄድ ነበር፣ ያን እቅድ ግን አዘግይተውነዋል ሲል አስታውቋል። አንዱ ዜናችን ነው። ዛሬ ሰኞ ኒውዮርክ ከተማ ውስጥ አንድ አጥቂ ደረቱ ላይ የጠመጠመውን ቦምብ አፈንድቶ ራሱንና ሌሎች ሶስት ሰዎች ላይ ጉዳት አደረሰ፣ የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኬንያ ተቃዋሚ ፓርቲ ባለፈው ጥቅምት ወር በተካሄደው ፕሬዚደንታዊ ምርጫ ራሳቸውን ላገለሉት ለመሪው ራይላ ኦዲንጋ የራሳችንን የቃለ መሐላ ስነ ስርዓት ልናካሄድ ነበር ያንን እቅድ ግን አዘግይተነዋል ሲል ትናንትና አስታውቋል። ታላቁ ብሔራዊ ሕብረት ናሳ ነገ ማክሰኞ የኬንያ ነጻነት ቀን ምክንያት በማድረግ እኛም ራይላ ኦዲንጋም ፕሬዚደንት ብለን ቃለ መሐላ እናስፈጽማለን ብሎ አስታውቆ ነበር። ኡሁሩ ኬንያታ ከሁለት ሳምንታት በፊት ቃለ መሀላቸውን ፈጽመው ሁለተኛውን የስልጣን ዘመናቸውን መጀመራቸው ይታወቃል። ፓርቲው ዝግጅቱን ለማዘግየት የወሰነው በስም ካልገለጻቸው የተለያዩ የሀገር ውስጥና ዓለም አቀፍ አካላት ጋር ምክክር ካደረግን በኋላ ነው ሲል አመልክቷል። ራይላ ኦዲንጋ ፕሬዚደንታዊ ቃለ መሀላ ቢፈጽሙ የክህደት ወንጀል ይሆናል፣ ያም በሀገራችን በሞት የሚያስቀጣ ወንጀል ነው ሲሉ ጠቅላይ አቃቢ ሕጉ ባለፈው ሳምንት ተናግረው እንደነበረ ይታወሳል። ዩናይትድ ስቴትስ ኒውዮርክ ከተማ ውስጥ አንድ አጥቂ ፖርት ኦቶሪቲ እየተባለ በሚጠራው የአውቶቡስ ጣቢያ አጠገብ ደረቱ ላይ የጠመጠመውን ቦምብ አፈንድቶ ራሱና ሌሎች ሶስት ሰዎች ላይ ዛሬ ጠዋት ጉዳት አደረሰ። የኒውዮርክ ከንቲባ ቢል ደ ብላሲዮ ድርጊቱን የሽብር ጥቃት ሙከራ ሲሉ ገልጸውታል። ተጠርጣሪው አጥቂ አካሄድ ኡላህ የሚባል የ27 ዓመት ሰው መሆኑን የገለጹት የኒው ዮርክ ፖሊስ ኮሚሽነር ጄምስ ኦኒል በአሁኑ ጊዜ በፖሊስ ቁጥጥር ስር ሆኖ በአቅራቢያው በሚገኝ ሆስፒታል እየታከመ መሆኑን አስታውቀዋል። ኮሚሽነሩ ከከንቲባ ድብላሲዮና ከኒውዮርክ አገረ ገዢ አንድሩ ኮሞ ጎን ሆነው ለጋዜጠኞች በሰጡት ቃል ቤት ውስጥ የተሰራ ፈንጂ እንደሆነ ያፈነዳው ተጠርጣሪው አረጋግጠዋል። ከአጥቂው ሌላ ሶስት ሰዎች ለሕይወት በማያሰጋ ሁኔታ መቁሰላቸውን የከተማይቱ የእሳት አደጋ መከላከያ ባለሥልጣናት ገልጸዋል። ከፍንዳታው በኋላ የከተማይቱ አርባ ሁለተኛና ስምንተኛ ጎዳና አካባቢ ታጥረው ብዛት ያላቸው የእሳት አደጋ መኪናዎችም ተሰማርተዋል። ከጥቃቱ ተከትሎ የከተማይቱ የባቡር አገልግሎት መስመሮች በከፍተኛ ሁኔታ መዘግየታቸውና በመሰረዛቸው ማንሃታን ውስጥ ያሉ በርካታ መስሪያ ቤቶች ሠራተኞቻቸውን ወደ ሥራ እንዳይገቡ አድርገዋል። ጠዋቱን ተጓዦች እንዲወጡ የተደረገ ሲሆን ማንሃታን ታይምስ ስኩዌር መሃል የሚገኘው የአርባ ሁለተኛው ጎዳና ጣቢያም ላይ ሳይቆሙ እያለፉት ሄደዋል እስከ ማምሻው የሰራተኛ ማመላለሻ ሰዓት ባለው ጊዜ የባቡር አገልግሎቶቹ ወደ ወትሮ መርሃ ግብሮቻቸው ይመለሳሉ ተብሎ ይጠበቃል ፕሬዚደንት ዶናልድ ትራምፕ ስለ ሁኔታው ገለጻ የተደረገላቸው መሆኑን የዋይት ሀውስ ቃል አቀባይ ሳራ ሀከቤ ሳንደርስ አመልክተዋል የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር ስለ ጥቃቱ በተያያዘው ምርመራ ከፌዴራል የክፍለ ሀገርና የከተማ ባለስልጣናት ጋር ከአካባቢው ማህበረሰቦች ጋርም በቅርበት ሆነን እየሰራንን ሲል አስታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የወሰዱትን እርምጃ ተከትሎ አብዛኞቹ ወይም ሁሉም የአውሮፓ ሀገሮች ኤምባሲዎቻቸውን ወደ ኢየሩሳሌም እንደሚያዛውሩና ለእስራኤል መዲናነቷም እውቅና እንደሚሰጡ እተማመናለሁ ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ተናገሩ። ኔተንያሁ ብረሰልስ ውስጥ ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ፌደሪካ ሞገሪኒ ጋር ሆነው በሰጡት መግለጫ ትራምፕ የወሰዱት እርምጃ ጥቅስ ሐቁን ቁልጭ አድርጎ ጠረጴዛው ላይ ያስቀመጠ ነው። የሰላም መሰረቱም ሐቅ ነው ማለታቸው ተጠቅሷል። ሞጎሬኒ በበኩላቸው ኢየሩሳሌምን የሚመለከተው ጉዳይ በእስራኤልና ፍልስጤማውያን የሰላም ድርድር ውስጥ መፍትሄ እስከሚያገኝ ድረስ የአውሮፓ ሕብረት አሁን ያለውን ዓለም አቀፍ አመለካከት መከተሉን ይቀጥላል ብለዋል። ያም አሁን ያለው ሁኔታ የዩናይትድ ስቴትስ ፕሬዚደንት ትራምፕ ባሳለፍነው ሳምንት ያደረጉትን ውሳኔ አለመከተል ነው። በሌላ ዜና የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ከፍልስጤማውያን ጋር ወደ ሰላም የሚያመራ ጎዳና ጥርጊያ ለማበጀት ጥረት ያደርጉ ዘንድ ሀገራቸውን በመጎብኘት ላይ የሚገኙትን የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔቴንያሁን አሳስበዋቸዋል። ማክሮን ይህን ያሳሰቡት የዩናይትድ ስቴትሱ ፕሬዚደንት ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት በቅርቡ እውቅና የሰጡበትና ቴላቪቭ የሚገኘውን ኤምባሲያቸውን ወደዚያ ለማዛወር የመወሰናቸው ዜና በአረቡና በሙስሊሙ ዓለም የተቃውሞ ማዕበል መቀስቀሱን ተከትሎ ነው። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን አድማጮ፣ ወደ ተከታዩ ዘገባ እናልፋለን። የዲጂታል ቴክኖሎጂ መስፋፋትና የኢንተርኔት እንደ ልብ መገኘት ለሕፃናት ጠቃሚም አደገኛም እንደሆነ የተባበሩት መንግስታት ድርጅት የሕፃናት መርጃ ዩኒሴፍ አመለከተ። የዓለማችንን ሕፃናት ሁኔታ የሚያመለክተው የድርጅቱ ዓመታዊ ዘገባ እየተስፋፋ ባለው የዲጂታሉ ዓለም ሕፃናት ከሚደርስባቸው ጉዳት የሚከላከሉበትም የሚከላከሉበትን ሁኔታም ያትታል። ሊሳ ሽላይን ከጀኔቫ ያጠናቀረችው ዘገባ ለአዲስ አበባ ያቀርበዋል። በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዓመታዊ ሪፖርት መሰረት ከዓለማችን ሶስት የኢንተርኔት ተጠቃሚዎች አንዱ ሕፃን ነው። ይህ የኢንተርኔትም ሆነ የዲጂታል ቴክኖሎጂ ሕፃናት ላይ ስለሚኖረው ተጽዕኖ ግን የተነገረ ወይም የተገለጠ ነገር የለም። ሎረንስ ቻንዲ በዩኒሴፍ የዳታ ምርምርና ፖሊሲ ዲሬክተር ናቸው። ለቪኦኤ በሰጡት ቃል ኢንተርኔት ለሕፃናት እንደ አማራጭ ሊታዩ ይችላሉም ብለዋል። አማራጭ መዝናኛ በሌለበትና ራቅ ባለ ስፍራ ለሚኖሩ በተለይ ለትናንሽ ልጆች ጠቃሚ መሆናቸውን በትክክል እናምናለን። ኢንተርኔት እንደ መዝናኛ ወይም መጫወቻ ተደርገው ሊታዩ ይችላሉ። በሌላ በኩል ግን ኢንተርኔት አያሌ አደጋዎችም አሉት። አንዱ አደጋ የሕፃናትን የግል መረጃዎች ያላግባብ መጠቀም ነው። ቻንዲ እንደሚሉት በኢንተርኔት አማካኝነት የሚወጡ ወንጀል ነክ ድረገጾች ሕፃናትን ለአስከፊ ምዝበራዎች ያጋልጧቸዋል፣ ለወከባ ያዘጋጇቸዋል። ይህ ደግሞ ሕገወጥ መናገድንና ወሲባዊ ወከባን ይጨምራል። እናም የሕፃናትን የግል ሕይወት ከአደጋ መከላከል ትልቁና አሳሳቢ ጉዳይ መሆኑን ነው ቻንዲ በአንክሮ የሚናገሩት። የሕፃናትን የግል ዳታ በጥንቃቄ መጠበቅና አላስፈላጊ የሆኑ ሰዎች እጅ እንዳይገቡ መከላከል ትልቁና ትኩረት ሊሰጠው የሚገባ ጉዳይ ነው። የአደጋውን ከፍተኛነት የሚናገሩት ቻንዲ ነጋዴዎችንና የኢንተርኔት አጠቃቀምን ሕግ የሚያወጡ ወገኖችንም ይተቻሉ። በኢንተርኔት ያላግባብ አጠቃቀም በሚሊዮን የሚቆጠሩ ሕፃናት ሕይወት ለአደጋ ተጋልጧል ሲሉም ያመርራሉ። የሩሲያ ፕሬዚደንት ቭላዲሚር ፑቲን የሀገራቸው ወታደሮች በርከት ካሉ የሶሪያ አካባቢዎች እንዲወጡ ማዘዛቸውን ዛሬ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታህሳስ 2 2010 ዓ.ም ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ በአዲግራት ዩኒቨርሲቲ በተማሪዎች መካከል በአንድ ዘፈን ምክንያት ቡድን የለየና ጎሳ ተኮር የሆነ ግጭት ተነስቶ የአንድ ሰው ሕይወት መጥፋቱን ተማሪዎችና ባለሥልጣናት አስታውቀዋል። በግጭቱ ምክንያት ሕይወቱ ያለፈው ከምዕራብ ጎጃም ደጋዳሞት ወደ አዲግራት ዩኒቨርሲቲ ለትምህርት የሄደ ወጣት መሆኑን የአማራ ክልላዊ መንግሥት አስታውቋል። የአዲግራቱን አጋጣሚ ተከትሎም የወልዲያ የጎንደርና የአምቦ ዩኒቨርስቲዎች ተማሪዎች ተቃውሞ እያሰሙ መሆናቸውን ተማሪዎች ተናግረዋል። ችግሩ ወደ ለየለት የብሔር ግጭት እያመራ በመሆኑ በአስቸኳይ ልባት ሊያገኝ ይገባል ብለዋል ቪኦኤ ያነጋገራቸው ተማሪዎች። የአዲግራት ዩኒቨርሲቲ ቃል አቀባይ ሁኔታው እንደሚወራው አይደለም፣ ተረጋግቷል፣ ለግጭቱ ምክንያት ናቸው የተባሉ ተማሪዎች በቁጥጥር ስር ውለዋል ብለዋል። በኢትዮጵያ ብሔር ተኮር ግጭቶችና መፈናቀሎች በመባባሳቸው ሁኔታው ከመቼውም በላይ አስጊና አሳሳቢ ነው ሲል የሰብአዊ መብት ጉባኤ ሰመጉ ትናንት አስጠንቅቋል። ጽዮን ግርማ ዝርዝር አላት። በአዲግራት ዩኒቨርስቲ የሚገኙና ማንነታቸው እንዳይገለጽ የጠየቁ ተማሪዎች እንደሚሉት አርብ ህዳር 29 10 ዓ ም በኢትዮጵያ ከምሽቱ ሁለት ሰዓት የብሔር ብሔረሰብን ቀን ለማክበር በተሰባሰቡ ተማሪዎች መካከል በተፈጠረ ግጭት ረብሻው መቀስቀሱን ነው። ስሙ እንዲጠቀስ ያልፈለገው አንድ ተማሪ ግጭቱ የተቀሰቀሰው በአንድ ዘፈን ምክንያት ነው ይላል። የሆነ ዘፈን አለ ይመስለኛል፣ የሆነ እንደዚህ አሽሙር ነገር ያለው ትግራይ እንትን ነገር የሚገልጽ ነገር ዘፈን አለና የአማራ ተማሪዎች ይሄ ዘፈን ይዘጋ ምናምን ሰርቶ ያው ከዛን የተነሳው ና ብዙ የአማራ ተማሪ ና የኦሮሞ ተማሪዎች የአንገድ ላይብረሪ ውስጥ ነበር ያደሩት። በሁለተኛ ቀን ደሞ ያው ግቢ ለቀን ለመውጣት ተገደን ነበር። እኛም ያለ ጥቋ ለ አሁን የኦሮሞ ና የአማራ ተማሪዎች ወደ ቤት እሚሄዳለን በሚል ያው ሻንጣ ይዞ በር ላይ ናቸው እና እስካሁን ድረስ ወደ ቤት ወደ ዶርም አልተመለሱ። ልጁ የተገደለው በዛው ምክንያት ነው፣ ተመሰን የተገደለው እና ሌላም ከሶስተኛ ህንጻ አካባቢ ላይ ዘለ ወደቀ ልጅ አለ የተጎዳ የኦሮሞ ልጅ። ከዚህ በኋላ በተማሪዎቹ መካከል እርስ በእርስ የመኝታ ክፍል ድረስ የዘለቀ ግጭት መፈጠሩን ነው ተማሪዎቹ እንደሚሉትም፣ ጥቃቱ ብሔርን ያማከለ እንደነበርና የአንድ ተማሪ ህይወት ሲያልፍ ሌሎች በግጭቱ የተጎዱ ተማሪዎች ደግሞ ወደ ሐኪም ቤት መወሰዳቸውን ነው። ከዛ በኋላ ግጭቱ ቢቆምም እስከ አሁን ድረስ በግቢ ውስጥ ውጥረት መስፈኑን ነው። የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ህይወቱ አልፏል ስለተባለው ተማሪና ጥቃት ተፈጽሞባቸዋል ስለተባሉት ተማሪዎች ጉዳይ ልናነጋግራቸው ደውለን ነበር። ነገር ግን በጉዞ ላይ በመሆናቸው ምላሽ ሊሰጡን እንደማይችሉ ገልጸውልናል። ግጭቱን በተመለከተም በፌስቡክ ገጻቸው ላይ እንዳሰፈሩት ሰሞኑን በአዲግራት ዩኒቨርሲቲ ተከስቶ በነበረው ግጭት ህይወቱ ያለፈው ተማሪ ሀብታሙ ያለው ስንሻው የተባለ የሁለተኛ ዓመት የማኔጅመንት ትምህርት ክፍል ተማሪ የነበረ መሆኑን አረጋግጠዋል። የሟች አስክሬን ወደ ቤተሰቦቹ ተልኳል። ተማሪ ሀብታሙ ያለው በምዕራብ ጎጃም ዞን በደጋ ዳሞት ወረዳ ድኩል ካና ቀበሌ ተወልዶ ያደገ ነበር ብለዋል። የክልሉ መንግስት የነገ ተስፋ በሆነው ተማሪ ሀብታሙ ህይወት ማለፍ ጥልቅ ሀዘን የተሰማው መሆኑን ይገልጻል ይህንን አስነዋሪ ተግባር የፈጸሙ አካላት ወደ ህግ እንዲቀርቡ እንዲደረግም ያሳስፋል ብለዋል። ለተማሪ ሀብታሙ ያለ ወላጆች ቤተሰቦችና ጓደኞች መጽናናትንም ይመኛል ብለዋል። የአዲግራት ዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ ዮሐንስ ከበደ በበኩላቸው ግጭቱ የተነሳው በሁለት ተማሪዎች መካከል እንደነበር ከዛም ወደ ቡድን መሸጋገሩን ነው። ሶሶ አንድ ሁለት ልጆች በተፈጠረው ግጭት ከዛ ትንሽ ቡድን የሚመስል ጥ ነበር ብዛ ሰው እየጨመረ ሄደ። ትንሽ ወደ ቡድናዊ ነገር መሰለ ሆነ። ከዛ ድንጋይ ተወራውራል። ስለዚህ ጥ ኃይል እስክመጣበት ድንጋይ ወራውር ስለነበር በዛን ጊዜ ነው የተከሰተ። አሁን ግን ዩኒቨርሲቲ በተረጋጋ ሁኔታ ነው ያለው። ስለዚህ አንድ ሰው ሕይወት አልፏል። በዚህ ደግሞ ዩኒቨርሲቲ በጣም አዝነዋል። ለወላጆቹም፣ ለቤተሰቦቹም እንዲሁም ዩኒቨርሲቲ መጽናናት ይመኛል። ያው ከዚህ በኋላ ግን ያው ከተማሪዎቻችን ጋር በሃይማኖት መሪዎች ባሉበት የከተማ ማህበረሰብ አባላት ባሉበት እንደ ዩኒቨርስቲ መሪዎች ባሉበት የተመካከር ነው። ስለዚህ በግርግሩ ጊዜ የነበሩ ተጠይ የነበሩ ተማሪዎችም የተያዙ ተማሪዎችም አሉ። ስለዚህ ጥፋተኛ የሚባሉ ተማሪዎች ደግሞ ዩኒቨርሲቲ በህግ ንጠይቃቸው ይሆናል ማለት ነው። ተማሪዎቹ እንደሚሉት በዚህ ግጭት ተሳትፈዋል የተባሉ የአካባቢው ተማሪዎች በመታሰራቸው ምክንያት በዛሬ እለት በከተማው የተቃውሞ ሰልፍ አካሂደው እንደነበረ ነው ሰልፉ በጸጥታ ኃይሎች ተከቦ መከናወኑን ተናግረዋል። የሀገር ሽማግሌዎች ተሰባስበው እርቅ ይፈጠር የሚል ሀሳብ እንዳቀረቡም ገልጸዋል። የዩኒቨርሲቲው አስተዳደርም በበኩላቸው ተማሪዎችን ሰብስበው ሁኔታዎች ይረጋጋሉ እርቅ ይፈጠራልም እንዳሏቸው ተናግረዋል። እስከ ምሽት ድረስ ግን ውጥረት ከመስፈን ውጪ የተቀየረ ነገር የለም ብለዋል። የህዝብ ግንኙነት ኃላፊው አቶ ዮሐንስ ከበደ ሰልፉን ያደረጉት ተማሪዎች ነበሩ፣ ሰላማዊ ነበር። ነገሮች አሁን ወደ ነበሩበት ተመልሰው መረጋጋት አለ ብለዋል። በሌላ በኩል በተለያዩ ዩኒቨርሲቲዎች ያነጋገርናቸው ተማሪዎች እንደሚሉት በወልዲያ ጎንደርና አምቦ ዩኒቨርሲቲዎች ውስጥ ግጭት ተቀስቅሷል። ግጭቱ ደግሞ ወደለየ የብሔር ግጭት እያመራ መሆኑን ነው። ይህ ደግሞ በአስቸኳይ እንዲቆም ካልተደረገ ሁኔታዎችን አስጊ ያደርገዋል ብለዋል። በትላንትና ዕለት የዓለም አቀፍ የሰብአዊ መብቶች ቀን ያከበረው የሰብአዊ መብት ጉባኤ ሰመጉም እለቱን የዘከረው እንዲህ ያሉ ግጭቶች ከመቼውም ጊዜ በላይ አስጊና አሳሳቢ መሆናቸውን አጽንኦት በመስጠት ነበር። የሰመጉ አቶ ቁምላቸው ዳኜ ይህንን በተመለከተ ተከታዩም ብለው ነበር። የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረው በርካታ ዜጎች ሀሳባቸውን በነፃነት በመግለጻቸው ምክንያት ብሔር ተኮር ግጭቶችና ማፈናቀሎች በተባባሱበት፣ የመንግስት ጸጥታ ኃይሎች በዜጎች ላይ ያላስፈላጊና ያልተመጣጠነ የኃይል እርምጃ በመውሰድ የበርካታ ንጹሐን ወገኖቻችንን ሕይወት በጠፋበትና አካል በጎደልበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቸም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው ያነጋገር ናቸው። ተማሪዎች የሚሉትም ይህንን ነው። በዩኒቨርስቲዎች ውስጥ ብሔርን የለየ ግጭት መፈጠር ከጀመረ ማቆሚያው ስለማይኖረው አሁኑኑ በአጭሩ ሊቀጭ ይገባዋል ነው አመሰግናለሁ ሲሆን ለዘገባው ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ካለፉት ጥቂት ዓመታት ወዲህ የሰብአዊ መብቶች አያያዝ እያሽቆለቆለ በመሄዱ ምክንያት የተፈጠሩ ችግሮች ለሀገሪቱ ደህንነትና ህልውናም ጭምር አስጊ ደረጃ ላይ ደርሷል ሲል ሰመጉ አስታውቋል። ሰብአዊ መብቶችን በመጠበቅና በማስጠበቅ ረገድ ፈጣንና እውነተኛ መንግስት እውነተኛ እርምጃዎችን አይወስድም ብሏል። የሰብአዊ መብቶች ጉባኤ ዘጋቢያችን መለስካቸው አምሃ ተጨማሪ ይዟል። ሰብአዊ መብቶች ጉባኤ ሰመጉ፣ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ትናንት በመላው ዓለም ለሰባኛ ጊዜ ተከብረው የሚውለውን ሁሉን አቀፍ የሰብዓዊ መብቶች መግለጫ የጸደቀበትን ዕለት በጽህፈት ቤቱ አስቦ ውሏል። ሰመጉ ዕለቱን ያከበረው በኢትዮጵያ በአሁኑ ጊዜ አለ ያለውን የሰብዓዊ መብቶች አያያዝ ምን እንደሚመስል የሚያሳይ መግለጫ በማውጣት ነበረ። ላለፉት 26 ዓመታት ሰመጉ በሀገሪቱ የሰብዓዊ መብቶች አያያዝ እንዲሻሻል በበኩሉ ያደረገውን ጥረትም በአጭሩ ያስታወሰው ይህ የጽሑፍ መግለጫ እንደ ኤሮፓ ዘመን አቆጣጠር በ1948 ዓ ም የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ሁሉን አቀፍ የሰብአዊ መብቶች መግለጫን ያጸደቀበትን ታሕሳስ አንድን ወይንም ዲሰምበር ዐሥርን ሲያከብር እንዴት ባለ መንፈስ እንደሚያከብረውም የሰመጉ ሥራ አስፈጻሚ ኮሚቴ ሊቀ መንበር አቶ ቁምላቸው ዳኜ በንባብ አሰምተዋል። የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረውም በርካታ ዜጎች ሀሳባቸውን በነፃነት በመግለጻቸው ምክንያት ለእስር በተዳረጉበት፣ ብሔር ተኮር ግጭቶችና ማፈናቀሎች በተባባሱበት፣ የመንግሥት ጸጥታ ኃይሎች በዜጎች ላይ ያላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹሐን ወገኖቻችንን ህይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑ በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው። በሰመጉ መግለጫ መሠረት በተለይ ከጥቂት ዓመታት ወዲህ በኢትዮጵያ የሚታየው የሰብአዊ መብቶች ጥሰት በእጅጉ አሳሳቢ ደረጃ ላይ ደርሷል። አቶ ቁምላቸው ዳኘ ሰብአዊ መብቶች በኢፌድሪ ህገ መንግስት ጥበቃና ዋስትና እንዳላቸው የተደነገገ ቢሆንም በተግባር ግን በህገ መንግሥቱም ሆነ ሀገሪቱ ባጸደቀቻቸው ዓለም አቀፍ ስምምነቶች የተዘረዘሩ በርካታ መብቶች ሲጣሱ ይታያል በዚህ ረገድ ያለው የመብት ጥሰትና የመልካም አስተዳደር ችግር ከጊዜ ወደ ጊዜ እየሰፋና አስከፊ እየሆነ በመሄዱ በተለይ ካለፉት ጥቂት ዓመታት ወዲህ ችግሩ ለሀገር ደህንነትና ህልውና ጭምር አስጊ ደረጃ ላይ ደርሷል መንግሥት የሰብአዊ መብቶችን የማክበርና የማስከበር ቀዳሚ ኃላፊነት ያለበት ቢሆንም ይህን በማድረግ ረገድ ፈጣንና እውነተኛ እርምጃዎችን ባለመውሰዱና ተገቢውን ቁርጠኛነት ባለማሳየቱ ችግሩ በመቶ ሺዎች ምናልባትም በሚሊዮኖች የሚቆጠሩ ዜጎችን ሰለባ በማድረግ ላይ ይገኛል። ይሁንና በሀገሪቱ የሚታየውን የሰብአዊ መብቶች አያያዝ እንዲሻሻል ለማድረግ መንግስት ወስዷል ያላቸውን አዎንታዊ እርምጃዎችም የሰመጉ መግለጫ አስታውሷል። መንግስት የሀገሪቱን ሰብአዊ መብት ታ ለማሻሻል የወሰዳቸው እርምጃዎች በተለይም ከቅርብ ጊዜ ወዲህ የሰብአዊ መብት ኮሚሽን ውስንነቶች ቢኖሩበትም የሰማይ መብትሰት ምርመራ ላይ የተሻለ ተነሳሽነት ማሳየቱ የህዝብ ተወካዮች ምክር ቤትም ለጉዳዩ ትኩረት መስጣት መጀመሩ እንዲሁም የሰማይ መብት ድርጊት መርሃ ግብር መውጣቱ ሊበረታቶ የሚገባቸው በጎ እርምጃዎች ናቸው። ነገር ግን እነዚህ እርምጃዎች ገና በጅምር ላይ ያሉ ከመሆናቸውም በላይ በጉዳዩ ላይ አስፈጻሚው አካል ቁርጠኝነት ካልታከለበት በቀር ዘላቂና ውጤታማ መሆናቸው በእጅጉ አጠራጣሪ ነው። እንደ መግለጫው የዛሬው ሰብአዊ መብቶች ጉባኤም ሆነ የቀድሞው የኢትዮጵያ ሰብአዊ መብቶች ጉባኤ ለዓመታት የዜጎች መብቶች እንዲከበሩ መንግሥት እርምጃ እንዲወስድ ሲያሳስብ መቆየቱን ያስታውሳል። ይሁንና መንግሥት ለመብት ጥሰቶችና ለመልካም አስተዳደር ጉድለቶች አፋጣኝ መፍትሔ ሊሰጥ አልቻለም ይላል። ይህም ውሎ አድሮ በአማራ በኦሮሚያና በደቡብ ክልሎች ለታዩ ሕዝባዊ ተቃውሞዎች መንስኤ ሆኗል። ይህ ብቻ አይደለም። በተቃውሞ ሰልፎችም ላይ የጸጥታ ኃይሎች የወሰዱት እርምጃ ተመጣጣኝ ባለመሆኑ በመቶዎች የሚቆጠሩ ዜጎች ለሞት በሺዎች የሚቆጠሩ ደግሞ ለአካል ጉዳትና ለእስራት ተዳርገዋል ይላል መግለጫው በጋዜጣዊ መግለጫው ማጠቃለያ ላይ ጋዜጠኞች ጥቂት ጥያቄዎች አቅርበው መልስ ተሰጥቶባቸዋል በተለይም ሰመጉ በሀገሪቱ ተፈጽመዋል እያለ የሚያወጣቸው የሰብአዊ መብት ጥሰቶች መግለጫዎች እንዴት ያሉ ማስረጃዎች አሏቸው ለሚለው ጥያቄ የሰመጉ ስራ አስፈጻሚ ምክትል ሊቀመንበር መንበር አቶ አምሃ መኮንን ምን ላይ ሰጥተው ነበረ እነዚህ መግለጫዎች በሁሉም የመንግስት አካላት እጅ አሉ። ዛሬም የሚፈልግ አካል ካለ እነዚህ መግለጫዎች ለመስጠት ድርጅታችን ፈቃደኛ ነው፣ ዝግጁ ነው። እነዚህ መግለጫዎች ከምን ተነስተው ነው የወጡት? በየጊዜው የሁሉ መግለጫ የመስክ ምርመራ እየተደረገ አባሎቻችን የሰብአዊ መብት ጥሰት በተፈጸመባቸው ቦታ በአካል በመገኘት የሰብአዊ መብት ጥሰት የተፈጸመባቸውን ሰዎች በማነጋገር የሞቱ የተገደሉ ሰዎችን ፎቶ ጭምር በማያያዝ ምስክሮች ቃል በመቀበል በአጠቃላይም የሰብአዊ መብት ጥሰት ምርመራ የግድ የሚላቸውን መርሆች ተከትለን ምርመራ በማድረግ ነው። ምናልባት በዚህ ጊዜ ይህን ስራዎች ስንሰራ ከአቅም ማነስ ጋር አንዳንድ ጉለቶች ሊኖሩ ይችላሉ። ከዚህ በተረፈ ግን በዓለም አቀፍ ደረጃ ተቀባይነት ያላቸውን የሰብአዊ መብት ጥሰት ምርመራ መርሆችን ተከትለን በማስረጃ በማስደገፍ ነው። የሰመጉ ሊቀመንበር አቶ ቁምላቸው ዳኛ ያተኮሩት ደግሞ በድርጅቱ አቅምና በሀገሪቱ ይፈጸማሉ የሚባሉ የመብት ጥሰቶችን ለመመርመርም ሆነ ሌሎች አገልግሎቶችን ለመስጠት ባለው ፍላጎት መካከል የሚታየውን ሰፊ ልዩነት የተመለከተ ነበረ። የሚፈጸሙ እሰቶች በርካታ ናቸው። ጉዳዮቹ በጣም ፈታኝ ናቸው። ያለን አቅም ውስን ነው። በዚህ ምክንያት በመላ አገሪቱ የሚፈጸሙት ሁኔታዎች ተንቀሳቀሰን አጣርተን መግለጫ ብናወጣ ሪፖርት ብናወጣ በየጊዜው ወዲያውኑ ብናወጣ በጣም ደስተኞች ነን፣ ደስ ባለን ነበር። ይህ እንዲሁም ግን የአቅም ድጋፍ ያስፈልጋል። አብዛኞቻችሁ እንደምታውቁት አሁን የሰማዊ ቤቶች ጉባኤ ከ2001 ዓ ም በወጣው የበጎ አድራጎት ድርጅቶችና ማህበራት ህግ ምክንያት ከውጭ ገንዘብ እንዳያገኝ እገዳ ተደርጎበታል። ቀደም ሲልም የነበረው ገንዘብ ህግ ወደኋላ ተመልሶ እንዲሰራ ተደርጎ በባንክ ታግዶበት ነው የሚገኙ እና አሁንም መልሼ መላልሼ ለማሳሰብ የምወደው የተሻለ ስራ እንድንሰራ፣ ለዜጎች ድምፅ እንድንሆን፣ ለዜጎች በደል በአፋጣኝ እንድንደርስ፣ ለመንግስትም በዚህ ረገድ የሰብአዊ መብቶች እንዲስተካከሉ እገዛ እንድናደርግ አቅማችን በገንዘብ ሊገነባ ይገባል በማቴሪያል ሊገነባ ይገባል። ይሄ ደግሞ የእናንተ የዜጎች ኃላፊነት ነው ማለት ነው። ሰመጉ በአፍሪካ የህዝቦችና የሰብአዊ መብቶች ኮሚሽን የታዛቢነት ቦታ አለው። የዓለም አቀፍ የሰብአዊ መብቶች ፌዴሬሽን አባል፣ የዓለም አቀፍ ፀረ ስቃይ ድርጅት አባል፣ የምስራቅና የአፍሪካ ቀንድ የሰብአዊ መብቶች ተሟጋች ኅብረት መስራች አባል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ተከታዩ ዝግጅትም እዛው አዲስ አበባ ያቆየናል። ሰማያዊ ፓርቲ ያዘጋጀው ህዝባዊ የውይይት መድረክ ለሀገር ችግሮች መፍትሄ አፈላላጊ መሆኑን ገልጿል። ገዢው ግንባርም የዚህ ሰፊ የውይይት መድረክ አንድ አካል እንዲሆን ጥሪ አስተላልፏል። ሰማያዊ ፓርቲ አሁንም ወደ መለስካቸው አመሃ ሰማያዊ ፓርቲ ከትናንት የጀመርና ለሚቀጥሉ ሶስት ሳምንታት እንደሚዘልቅ የሚነገርለት ህዝባዊ የውይይት መድረክ ትናንት በአዲስ አበባ ከተማ በአምባሳደር ሲኔማ አዳራሽ ከፍቷል። ኢትዮጵያ ትጠራለች በሚል ኃይለ ቃል የተጠራው ይህ ህዝባዊ የውይይት ስብሰባ ለማንም ክፍት የሆነ መድረክ እንደሆነ አዘጋጆቹ ይናገራሉ። በሀገሪቱ መጽሐይ ተስፋ ለመምከር ጥሪ ያደረገው ሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ የመድረኩን ዓላማ ዘርዘር አድርገው እንዲነግሩኝ ጠይቄያቸው ነበረም እንግዲህ ዓላማው ባጭሩ አሁን ሀገራችን ካለችበት በጣም አስጨናቂ ሁኔታ አንጻር ምን መደረግ አለበት የሚለው ጉዳይ በፍጹም ምሁራንና ማህበረሰቡ መወያየት አለበት። ኢትዮጵያን መታደግ እንደሚያስፈልግ ይታመናል እና ከዚህ አንጻር አገርን ከመፍረስ ለማዳን የግድ ፓርቲያችን ሁሉንም ወገኖች አቀራርቦ መፍትሄ ፍለጋ ስለሆነ ምሁራን ምን ይላሉ? በርካታ ኢትዮጵያውያን ምን ይላሉ? ህዝቡ ምን ይላል? ምን ብናደርግ ነው ከዚህ ችግር አገሪቱም ትወጣው? መንግስትስ ጆሮውን ጆሮ ዳባ ብሎ እስካሁን ድረስ መቀመጡ ወዴት ነው አገሪቷን እየመራት ያለው የሚለውን ነገር ከምሁራንና ከህዝቡ ጋር መወያየት ስላለብንና በመጨረሻ በመጨረሻም አንድ መፍትሄ ላይ ደርሰን በዚህ ውስጥ ህብረተሰቡን አሳትፈን በአገር ጉዳይ ላይ ሁሉም ሰው ያገባኛል የሚል ስሜት እንዲኖሩም ጭምር ነው ያዘጋጀ ነው። ትናንት በተጀመረው በዚህ ህዝባዊ የውይይት መድረክ የመንደርደሪያ ሀሳብ የሰነዘሩት ፕሮፌሰር መስፍን ወልደማርያም እና ዶክተር ያዕቆብ ኃይለ ማርያም ናቸው። ፕሮፌሰር መስፍን ወልደ ማርያም በሰጡት ሀሳብ ሰውነት ይቅደም ብለዋል ምን ይደረግ ለሚለው ነገር እና የራሳችንን ሰውነት ተክለል ለን ከሰዎች ጋር ለመተባበር ለመነጋገር ከማንም ጋር ወያኔም ጋር ለመነጋገር ዝግጁ መሆን አለብን። ይሄ ጎሰኛነት አንተ ምንትሴና አንተ ምንትሴን መባባል የትም አያደርስንም፣ ወደኋላ ነው የሚወስደን። ዶክተር ያዕቆብ ኃይለማርያም ተመሳሳይ ሀሳብ ሰጥተዋል። የቀድሞው የአንድነት ለዴሞክራሲና ለፍትህ ፓርቲ ስራ አስፈጻሚ አባል የነበሩት አቶ ተመስገን ዘውዴ ደግሞ ከታዳሚዎቹ መካከል ሀሳባቸውን ከሰጡት አንዱ ነበሩ። እሳቸው ያተኮሩት እውነተኛውን የህዝብ ስሜትና ችግር ለይቶ በማውጣት ይመስላል። አቅም ይሰጠና፣ ምንድን ነው ምንድን ነው ህዝቡ ልብ ውስጥ ያለው ምንድን ነው፣ ሸማቹ ህብረተሰብ ውስጥ ልብ ውስጥ ያለው አሁን ስለ ሰፊ ፖለቲካ እንደ ሀገሩ ሁኔታ ይለያያል፣ ግንዛቤውም ይለያያል። አሁን ዋናው ነገር ህዝብ ምን እያለ ነው፣ ስለ ፖለቲካው ሳይሆን ስለ ኑሮው ምን እያለ ነው? ስለ ኑሮ ምን እያለ ነው? ምንድን ነው እየጎዳ ያለው? ምንድን ነው እያሳሰበ ያለው? ይሄንን አርቲኩሌት ማድረግ ከተቻለ ሌቨሬጅ መፍጠር ይቻላል። ሌላው ተሳታፊ ያተኮሩበት ጉዳይም በሀገር ጉዳይ የማያገባው ማንም ሰው የለም የሚል ይመስላል ከችኩላና ከግንፍልተኛነት እንታቀብም፣ ይላሉ ሜዳው አለ ሜዳው ሁሉ ሆና ይገባኛል። ህገ መንግስት ግን በሜዳ ደረጃ አለ። ስለዚህ ሁላችንም ረገብ ብንገብስ፣ ስለ ሀገር እናስብ። በተለይ ወጣቱ ትውልድ እኔ በአስራ ዘጠኝ ሞሳ ስድስት አሜን አምተማሚ ስገባ የነበረኝ ስሜት አካሄድ፣ እይታ እና አሁን በጣም ተለያይተ ግን አንድ ነገር አለ። ያንም ኢትዮጵያዊ ነኝ፣ አሁን ኢትዮጵያዊ ነኝ፣ አልተሰደድኩም። የተከፈለው ይከፈላል እንጂ በሀገሬ ስለ ሀገሬ ማሰብ ግዴታ ያለ ይህ ስም ይህ ስም ሁሉም እንደኔ አስብ አለው። ግን በአንድ ነገር ግን መስማ ነው። በኢትዮጵያዊነታችን በኢትዮጵያዊነታችን ሁላችን መግባባት አለበት፣ አክሮስ ዘ ቦርድ። ማንም ይሁን የፈለገው ቋንቋ ይናል፣ የፈለገው የፖለቲካ አሳሰብ ይኑ ነው ፋሽስታዊ አስተሳሰብና አሰራር እስካልተከተለ ድረስ ማንም ፕሮፌሰር መስፍን ያሉትን ጠቅሰዋለሁ ነው ስልማም ስልማም ነበር በሰብአዊነትና በዜግነት ደረጃ እስከተቀበለ ድረስ ሁላችንም በጋራ ስለ ኢትዮጵያ ማሰብ ግዴታችን ነው። የስብሰባውን ማሳረጊያ የሰጡትን ፕሮፌሰር መስፍንና ዶክተር ያዕቆብ ኃይለ ማርያም ነበሩ። ፕሮፌሰር መስፍን ወለ ማርያም ጥሩ ጥሩ ሀሳቦች መጥተዋል፣ እንነጋገር፣ ሰዎች ይውጣጡና ከያለበት የሀሳብ ፍጭት ይምጣ፣ ከገዢዎቻችንም ጭምር ይምጣ። ይሄ ደግሞ ልዩነት መቅረት አለበት። እነሱ ጋር አንነጋገርም እነሱ ከእኛ ጋር አንነጋገርም እያሉ ይሄ ነው ችግራችን። አንዱ እንዴ መነጋገር አለብን። ይሄ ሀገር የነሱም ነው የእኛም ነው። ስለዚህ ሁለታችንንም ያገባናል። ሁለታችንም እንነጋገር። ችግሩ ከትናንት በስቲያ ይህን ህዝባዊ የውይይት መድረክ ሕዝብ በብዛት ይሳተፍበት ዘንድ ሰማያዊ ፓርቲ በሁለት አቅጣጫ አሰማርቷቸው የነበሩ ቀስቃሾች በፖሊስ ቁጥጥር ስር ውለዋል። በነፋስ ስልክ ላፍቶ ፖሊስ መምሪያ በቁጥጥር ስር የዋሉት አቶ ተፈራ ይማም፣ አቶ ለሜሳ ባየቻ፣ አቶ ተስፋዬ ጀንበሬ፣ አቶ ካሳውን ጥላውን፣ አቶ ስጢፋኖስ በኩረ ጽዮን አንድ ኦፐሬተርም አብሯቸው እንደታሰረ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ ለቪኦኤ ገልጸዋል። እነዚህ ሰዎች አሁንም በፖሊስ ቁጥጥር ስር እንደሆኑም ተናግረዋል። በጉለሌ ክፍለ ከተማ ላዛሪስት ፖሊስ ጣቢያ በቁጥጥር ስር የነበሩት አቶ አስናቀ ሸንገማ፣ አቶ ኢዮ ማሞ፣ አቶ አማኑኤል ዳኝና ስማቸው ያልተገለጸ አንድ ሾፌር እና አንድ ኦፐሬተር ዛሬ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቀርበው ከ3 ሺህ እስከ 1500 ብር በሚደርስ ዋስትና እንዲፈቱ የተወሰነላቸው መሆኑን አቶ አበበ ገልጸዋል። የቅስቀሳ ስራው በዚህ ሁኔታ መሰናከሉ ለተሳታፊዎች ቁጥር ማነስ አንዱ መንስኤ እንደነበረ አቶ አበባ አስረድተዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክብራትና ክብራን አድማጮች ከአሜሪካ ድምፅ ሬዲዮ የሚተላለፈውን የሰኞ ምሽት ፕሮግራም ነው የምታደምጡት። ቀጣዩ ዘገባ ደግሞ የፈረንሳዩ ፕሬዝደንት ኢማኑዌል ማክሮን ከፍልስጤማውያን ጋር ወደ ሰላም የሚያመራ ጎዳና ጥርጊያ ለማበጀት ጥረት ያደርጉ ዘንድ አገራቸውን በመጎብኘት ላይ ያሉትን የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔተንያሁን አሳስበዋቸዋል። ማክሮን ይህን ያሳሰቡት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት በቅርቡ እውቅና የሰጡበትና ቴላቪቭ ያለውን ኤምባሲያቸውንም ወደዚያ ለማዛወር የመወሰናቸው ዜና በአረቡና በሙስሊሙ ዓለም የተቃውሞ ማዕበል መቀስቀሱ ተከትሎ ነው። የአሜሪካ ድምጿ ላቲሳ ሆክ ባጠናቀረችው ዘገባ እንደጠቆመችው ትናንት እሁድ፣ ግብፅ፣ ሊባኖስ፣ ፓኪስታንና ሌሎችም አካባቢዎች እንደገና አዲስ የተቃውሞ እንቅስቃሴ ተስተውሏል። ለዝርዝሩ አሉላ ከበደ ቤሩት ከሚገኘው የዩናይትድ ስቴትስ ኤምባሲ ደጃፍ በከፍተኛ ቁጣ የወጡትን ሰልፈኞች ለመበተን የሊባኖስ የጸጥታ ኃይሎች አስለቃሽ ጤስና ከፍተኛ ግፊት ያለው ውሃ ተጠቅመዋል። እስራኤል በአሁኑ መልኳ ስትመሠረት የተፈናቀሉና ያችን አገር መኖሪያቸው ያደረጉ ቁጥራቸው በመቶ ሺዎች የሚገመት ፍልስጤማውያን ስደተኞች መኖራቸው ይታመናል። የትራምፕን ውሳኔ ተከትሎም በቁጣ የገነፈሉ ምስል የተቃውሞ ትዕይንቶች በግብፅ ዋና ከተማ ካይሮና በሞሮኮዋ ራባት ተስተውለዋል። ሂሻም ፋሩክ በጥብቅና ሙያ የተሰማሩ የካይሮ ነዋሪ ናቸው። ኢየሩሳሌም እስላማዊና አረብ ናት። የትራምፕ ውሳኔ የተባበሩት መንግሥታትን ድንጋጌ አንቀጽ መቶ ሰማኒያ አንድ በመሳሰሉ ዓለም አቀፍ ሕጎች ተቀባይነት የሌለው ነው። ትራምፕ እንደምን ተቀባይነት የሌለው ውሳኔ ያደርጋሉ? ውሳኔያቸው ውድቅና መሠረቱም ሐሰት ነው። በትላንትና ዕለት በፓሪስ ጉብኝታቸው ወቅት ጉዳዩን አስመልክቶ አስተያየት የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ኢየሩሳሌም ሁሌም የእስራኤል ዋና ከተማ ነበረች ሲሉ ተሟግተዋል። ፓሪስ የፈረንሣይ ዋና ከተማ ነች። ኢየሩሳሌም ደግሞ የእስራኤል ዋና ከተማ ላለፉት ሦስት ሺህ ዓመታት የእስራኤል ዋና ከተማ ሆና ቆይታለች። ላለፉት ሰባ ዓመታት ደግሞ የአይሁዳዊቱ አገር ዋና ከተማ። ማክሮንና ሌሎች የአውሮፓ አገሮች መሪዎች የኢየሩሳሌምን ከተማ የማንነት ይዞታ የሚመለከተውን ውሳኔ በእስራኤልና በፍልስጤማውያን መካከል ድርድር ሊደረግበት የሚገባ ቁልፍ ጉዳይ ነው ሲሉ ትራምፕ የወሰዱትን ውሳኔ ተችተዋል። የፈረንሳዩ ፕሬዚዳንት አክለውም አገራቸው ለመካከለኛው ምስራቅ ግጭት እልባት ምስራቃዊ ኢየሩሳሌምን የወደፊቷ ፍልስጤም ዋና ከተማነት፣ ምዕራባዊ ኢየሩሳሌምን የነገይቱ እስራኤል የሚያደርገውን የሁለቱ አገሮች መፍትሔ በመባል የሚታወቅ የድርድር ውጥን የምትደግፍ መሆኗን ተናግረዋል። France wants two states living in peace with internationally recognized borders to emerge in the region. France, ለሰላም ጥረቱ አደገኛ መሆኑን ለጠቅላይ ሚኒስትር ኔታንያሁ አስረድቻለሁ። በቁጣ ለወጡት ፍልስጤማውያን አንዳች አረጋጊ የሰላም ምልክት ያሳዩ ዘንድም ማክሮን ጠቅላይ ሚኒስትር ኔታንያሁን ጠይቀዋል። ይህን ምልክት አስመልክቶ የሰፈራ ግንባታውን ማቆምና ለፍልስጤም አስተዳደር የመተማመኛ እርምጃዎችን ማሳየት መጀመር ካለባቸው አስፈላጊ ጥረቶች ውስጥ ናቸው ብዬ እንደማምን ከጠቅላይ ሚኒስትር ኔታንያሁ ጋር ባደረግነው ውይይት አንስተናል። የእስራኤል መንግሥት ባለፉት ዓመታት በፍልስጤማውያን ይዞታ ስር በሚገኙ አካባቢዎች በዓለም አቀፍ ሕጎች ተቀባይነት የሌላቸውን የአይሁዳውያን ስፍራዎችን ግንባታ ሲፈቅድ መቆየቱ ይታወቃል። ከፍልስጤማውያን ጋር የሰላም ንግግሮችን ለማድረግ መንግሥታቸው ዝግጁ መሆኑን የተናገሩት ጠቅላይ ሚኒስትር ኔታንያሁ ታዲያ የእስራኤል ጥሪ ከፍልስጤማውያን ዘንድ እስካሁን ፈቃደኝነት ሳያገኝ ቀርተዋል ነው ያሉት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ35 ደቂቃ ነው። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆን ዶት ኤምኦቢአይ ላይ ማግኘት ትችላላችሁ። የቪኦኤን አፕ በነጻ ጭናችሁ መሳሪያዎቻችሁ ላይ ዝግጅቶቻችንን በቀላሉ ተከታተሉ። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩልም ጋቢና በሚል ርዕስ የሚጠራውን ፕሮግራማችንን ተከታተሉ። ወደ ተከታዩ ዝግጅታችን እናልፋለን። ስፖርት፣ አዘጋጅና አቅራቢ ሰሎሞን ክፍሌ ነው። እንደ ምን አምሽታችኋል፣ የተከበራችሁ አድማጮቼ። ትላንት በጓንዡ ቻይና በተካሄደ የማራቶን ሩጫ ውድድር በሴቶቹ ራህማቱሳ ከኢትዮጵያ ድል ተቀዳጅታለች። በእግር ኳስ በሳምንቱ ማብቂያ ቅዳሜና እሁድ በአዲስ አበባ መካሄድ የነበረባቸው ግጥሚያዎች ፖሊስ ሰጠ ከተባለው የጸጥታ ችግር ጋር በተያያዘ ለዛሬና ነገ መዛወራቸው ተዘግቧል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። የ24 ዓመቷ ኢትዮጵያዊት አትሌት ራህማ ቱሳ ትላንት በደቡባዊቷ የቻይና ከተማ በጓንዡ በተካሄደው የማራቶን ሩጫ ውድድር ድል የተቀዳጀችበትን ዜና አላስቀድም። ሲጀምር ጀምሮ ሌሎች ተፎካካሪዎቿን ጥላ በመብረር ስልቷ የታወቀችው ራህማ ግማሹ ላይ በአስተማማኝ ሁኔታ ነበር እየመራች ያለችው። ከግሏ ፈጣን ጊዜ ላይ ከሁለት ደቂቃ የበለጠ አንስታለት ነው። በመጨረሻ አሸንፋ የገባችው ሁለት ሰዓት ሀያ አምስት ደቂቃ ከአስራ ሁለት ሴኮንድ ተመዝግቦላታል። ሌላዪቱ ኢትዮጵያዊት ሙሉ ሰቦቃ ይዛ ከቆየችው ሁለት ሀያ ስድስት አርባ አራት ላይም ላጭታለታለች። ራሃማ ራሃማ ቱሳ ባለፈው ሚያዚያ በሮም ማራቶን አንደኛ፣ ከሦስት ወራት በፊት በተካሄደው የቤጂንግ ማራቶን በሦስተኝነት ማጠናቀቋ ይታወሳል። በቅርቡም በግማሽ ማራቶን አንድ ዜሮ ስምንት ሀያ ዘጠኝ በሆነ ጊዜ ገብታ የግል ሬኮርዷን አሻሽላለች። ሲፋን መላኩም የግሏን ፈጣን ጊዜ ከስድስት ደቂቃ በላይ አሻሽላ በሁለተኝነት አጠናቃለች። የዓመት ዕድሜ ያላት በማራቶን መወዳደር ከጀመረች ገና አስር ወሯ ነው። በዚህ ጊዜ ውስጥ ሦስቴ ሮጣለች። ፖዲየሙ ላይ ስትወጣ ግን ትላንት ለመጀመሪያ ጊዜ ነው። በሦስተኝነት አጠናቃ ፖዲየሙን የኢትዮጵያ ብቻ እንዲሆን ያደረገችው ደግሞ ገበያነሽ አየለናት። በካምፓላው የዓለም አገር አቋራጭ በዐሥራ ሦስተኝነት ያጠናቀቀችው ገበያነሽ በትላንቱ ሁለተኛ ማራቶኗ የነሐሱን ሜዳሊያ ወስዳለች። የወንዶቹን ያሸነፈው ዲክሰን ኪፕሳንግ ቱዊ ነው። በዚህ ውድድር ያሸንፋል ተብሎ ቅድሚያ ግምት የተሰጠውን ኢትዮጵያዊ ማርቆስ ጌኔቲን ሁለት መቶ ሜትር ሲቀራቸው ቀድሞ ነው የወርቁን ሜዳሊያ የወሰደበት። ቱዊ ከሁለት ዓመት በፊት የሞሮኮ አብደላ ታጋሪፌ ካስመዘገበው 2101 የኮርሱ ሬኮርድ በሁለት ሴኮንድ ብቻ አንሷል። ይህም በዚሁ ላብቃና፣ ለቀሪው ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ወደ ገዛኸኝ ጽዮን መስቀል ላሸጋግራችሁ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ ቅዳሜና እሁድ በአዲስ አበባ ስታዲየም መደረግ የነበረባቸው ሁለት ግጥሚያዎች በጸጥታ ምክንያት ወደ ዛሬና ነገ መሸጋገራቸው ይታወሳል። የኢትዮጵያ እግር ኳስ ፌዴሬሽን ከጸጥታ አካላት በደረሰው የስልክ ጥሪ ጨዋታውን እንዳይካሄድ ማድረጉን ተከትሎ የተሸጋገረው የመከላከያና የሐዋሳ ከነማ ጨዋታ በአዲስ አበባ ስታዲየም ዛሬ ተደርጎ አንድ ለአንድ ተለያይተዋል። ጨዋታው እንደተጀመረ ቀድሞ ግብ ያስቆጠረው ሐዋሳ ከነማ ሲሆን መከላከያ በአስራ ዘጠነኛው ደቂቃ በፍጹም ቅጣት አግብቶ በዚሁ ውጤት ጨዋታው ተጠናቋል። ሌላው በጸጥታ ምክንያት ሳይደረግ የቀረው የቅዱስ ጊዮርጊስና ኢትዮጵያ ቡና ጨዋታ ነገ ማምሻውን እንደሚካሄድ ፌዴሬሽኑ አስታውቋል። በሌላ በኩል ትናንትናና ከትናንት በስቲያ ከአዲስ አበባ በስተቀር በሁሉም የክልል ከተሞች አምስት ግጥሚያዎች ተካሂደዋል። የአዲስ አበባው ደደቢት መቀሌ ከነማን መቀሌ ላይ ሁለት ለባዶ አሸንፎታል። ጌታን ከበደና አለማንተ ካሳ ጎሎቹን ለደደቢት አግብተዋል። ፋሲል ከነማም እንዲሁ ወላይታ ዲቻን አንድ ለባዶ ረቶታል። ሌሎች ሶስት ጨዋታዎች ግን ባቻ ውጤት ተጠናቀዋል። ወደ ጎረቤት አገር ኬንያ ስናመራ በዚያ እየተካሄደ ያለውን ሰላሳ ዘጠነኛውን የምስራቅና መካከለኛ አፍሪካ ሻምፒዮና እናገኛለን። ዛሬ መጨረሻ ምድብ ማጣሪያዎች ይካሄዳሉ። የኢትዮጵያ ብሔራዊ ቡድንም የመጨረሻ የምድብ ማጣሪያውን ትናንት ከኡጋንዳቻው አንድ ለአንድ አቻ ተለያይተዋል። ቀደም ሲል ሱዳንን ሶስት ለባዶ ያሸነፈውና በቡሩንዲ አራት ለአንድ የተረታው የኢትዮጵያ ብሔራዊ ቡድን ወደ ግማሽ ፍጻሜ የማለፍ እድሉ በጣም ጠባብ ነው። ከምድቡ የኡጋንዳ ቡድን ማለፉን ያረጋገጠ ሲሆን ሁለተኛ ሆኖ ለማለፍ ዛሬ ደግሞ ቡሩንዲ ደቡብ ሱዳንን ማሸነፍ ወይም ማቻ መውጣት ወደ ግማሽ ፍጻሜ ያሳልፈዋል። በዚሁ ወደ አውሮፓ ታላላቅ ሊጎች ስንመለስ በእንግሊዝ ፕሪምየር ሊግ አስራ ስድስተኛ ሳምንት ተጠባቂ ጨዋታ የአንድ ከተማ ሁለት ቡድኖች ማለትም ማንቸስተር ዩናይትድ እና ማንቸስተር ሲቲ ነበር። ማንቸስተር ሲቲ ሁለት ለአንድ በማሸነፍ ፕሪምየር ሊጉን በሰፊ የነጥብ ልዩነት መምራት አስችሎታል። ማንቸስተር ሲቲ በዴቪስ ሲልቫ በአርባ ሶስተኛው ደቂቃ ቢያገባም ባለሜዳው ማንቸስተር ዩናይትድ በማርከስ ራስፎርድ ግብ በአቻ ውጤት ለረፍት ወጥተዋል። ሁለተኛውን የማንቸስተር ሲቲን የማሸነፊያ ግብ ኒኮላስ ኦታመንዲ አስመዝግቦ በዚሁ ውጤት መሰረት በሲቲ የበላይነት ጨዋታው ተጠናቋል። በሌሎች ጨዋታዎች አርሴናል ከሳውዝ ሃምፕተን አንድ ለአንድ ሲለያዩ፣ ቶተንሃም ስቶክ ሲቲን አምስት ለአንድ፣ ዌስት ሃም ዩናይትድ ቸልሲን አንድ ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ የዘንድሮውን ዋንጫ ሲያምራችሁ ይቅር ያለ ይመስላል። በ16 ጨዋታ 46 ነጥብ ሰብስቦ ፕሪምየር ሊጉን በሰፊ የነጥብ ልዩነት እየመራ ነው። ማንቸስተር ዩናይትድና ቸልሲ ከማንቸስተር ሲቲ በርቀት 35ና በ32 ነጥብ ሁለተኛና ሶስተኛ ናቸው። በስፔን ላ ሊጋ ሪያል ማድሪድ ሲቪያን አምስት ለአንድ በረታበት ጨዋታ ክርስቲያኖ ሮናልዶ ከአምስቱ ሁለቱን አግብቷል። ባርሴሎና ቪያሪያልን በሜዳው ሁለት ለባዶ አሸንፎታል። ሜሲና ሱዋሬዝ ኳስ በአንድ ቅብብላቸው አራት ተከላካዮችን ግራ ጋብተው ጎል ያስቆጠሩበት የጨዋታ ክህሎታቸው ደግሞ እጅግ እጅግ ማራኪ ነበር ስ ሌሎች ጨዋታዎችም ተካሂደዋል። ላሊጋውን ባርሴሎና በ39 ነጥብ አጠናክሮ ሲቀጥል፣ ቪያሪያል በ34፣ አትሌቲኮ ማድሪድ በ33፣ ሪያል ማድሪድ በ31 ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል። ሊዮኔል ሜሲ በ13 ጎል የከፍተኛ ጎል አግቢነቱን ቀጥሎበታል። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛኸኝ፣ በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደና ደና ቆዩን። ገዛ ሃይንጽዮን መስቀልን ከአዲስ አበባ ሞክሼን ከዚሁ ከዝግጅት ክፍላችን አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። አፍሪካ ነክ ርዕሶች። ማኅበረሰቦች የቀድሞ የቦኮ ሐራም ተዋጊዎችና በጽንፈኛው ቡድን በዚሁ በቦኮ ሐራም ተይዘው የነበሩ ሰዎች ከእነሱ ጋር ተዋህደው ይኖሩ ዘንድ ለማበረታታት የተባበሩት መንግሥታት ድርጅት ከናይጄሪያ ከካሜሩን እና ከቻድ መንግሥታት ጋር እየሰራ ነው። ይሁን እንጂ ጉዳዩ ብዙም ተቀባይነት አላገኘም ሲል የአሜሪካ ድምጽ ሬዲዮ ዘጋቢ ሞኪ ኤድዊን ኪንዲ ዜጋ ከኮልፋታ ከምትባል የሰሜን ካሜሩን አካባቢ በላከው ዘገባ ጠቅሷል። አዳነች ፍሳሐዬ ለዛሬ የአፍሪቃ ንክርሶች ዝግጅት ታቀርበዋለች። ሁለት መቶ የቦኮ ሐራም ተዋጊዎች የነበሩ ሴቶችና ልጆች ከሰሜን ካሜሩን ጋር በሚዋሰነው የናይጄሪያ ድንበር ኮሎፌታ ሰፈር ላይ ተጠለው ይገኛሉ። ውላድሮ ደግሞ ሴቶቹ አብዛኞቹ ተማርከው ሳምቢሳ በተባለው ጫካ ታግተው ምግብ በማብሰል ተግባር እንዳሰማሯቸው፣ ለወሲብ ባርነትም ይጠቀምባቸው እንደነበር ጾታዊ ጥቃትም ይፈጸምባቸው እንደነበር ገልጸዋል። ውላድሮ ደግሞ የቦኮ ሐራም ተዋጊዎች ሰላዮችና አጥፍቶ ጠፊዎች እንድንሆን ያስገድዱናል። ወንድ ልጆቻችን ተዋጊዎች፣ ሴት ልጆቻችን ደግሞ አጥፍቶ ጠፊዎች እንዲሆኑ ያሰለጥኗቸዋል ሲሉ ከቦኮ ሐራም ጋር የነበሩት ሴቶች ገልጸዋል። ከቀድሞዎቹ የቦኮ ሐራም አማጽያን መካከል ማውማኒ አጂ የተባለች የሶስት ልጆች እናት ነች። ከቦኮ ሐራም ለመዳን የቻለችው የህብረ ሀገራት ጥምረት ግብረ ኃይል አባላት የሆኑት የካሜሩን የቻድና የናይጄሪያ ወታደሮች ሳምቢሳ የተባለውን ጫካ ለሶስት ቀናት በተከታታይ ካጠቁ በኋላ እንደሆነ ማማኒ አጂ ጠቁማለች። በተደበቁበት ጫካ ላይ በተከፈተው ጥቃት ከሞት ተርፋ የነበረችውን ሴት ልጇን እንዳጣች፣ ሁለት ሌሎች ልጆቿ ደግሞ ለአጥፍቶ መጥፋት ተልከው እንደ ወጡ መቅረታቸውን እናትየዋ ተርካለች። አጂ አያይዛም ወደ ሀገር ስመለስ ሰላም አገኛለሁ የሚል ተስፋ ነበረኝ፣ ይሁንና ከቦኮ ሐራም የተመለሱት ሰዎች አሁንም የነሱ አማጽያን ናቸው የሚል እምነት ባላቸው ሰዎች ጥቃት ደርሶብኛል ትላለች። የሚያባንናት ስቃይ አሁንም አላበቃም ትላለች። ከሁለት ሳምንታት በፊት ምግብ ለመግዛት ባትወጣ ኑሮ ቤቷን ባጋየው እሳት ተቃጥላ ትሞት እንደነበር ነው የገለጸችው። አሁን የቀራት ነገር ቢኖር የመንደሩ ነዋሪ መሆኗን የሚያረጋግጠው መታወቂያ ወረቀቷ ቅጂ ብቻ መሆኑን አመልክታለች። ቦኮ ሐራም በምዕራብ አፍሪካ እስላማዊ መንግስት ለመመስረት ባለው ህልም መሰረት በናይጄሪያ፣ በካሜሩን፣ በቻድና በኒጀር በብዙ ሺህ የሚቆጠሩ ወጣቶችን በግዴታ መልምሏል። የናይጄሪያ ሙስሊም ወጣቶች ፕሬዚደንት ሙሐመድ ጀሚል ማህበረሰቦች ከቦኮ ሐራም የተመለሱትን ሰዎች ማግለሉን ትተው ተቀብለው እንዲያዋህዷቸው ይገባል፣ ምክንያቱም የባሰ እንዲያከሩ ሊያደርጋቸው ይችላልና ይላል። ወታደራዊ ኃይሉም ቢሆን አሁን እንደ ተዋጊዎቹ በማየት ማዋከሙን ማቆም አለበት ሲል ጀሚል አስገንዝበዋል። ሕግ አስከባሪዎች በእነዚህ ሰዎች ላይ ከሚገባው በላይ የሆነ ኃይል ስለሚጠቀሙ ንጹሐን ሰዎች ሳይቀሩ ከእነሱ ጋር እየተገደሉ ናቸው። ይህ ሁኔታም ንጹሐን ዜጎች ይህ ለእኛ የሚያስብ መንግሥት አይደለም የሚል ስሜት እንዲያድርባቸውና ጽንፈኞቹን እንዲደግፉ ያደርጋል። ይህን ችግር ሊፈታ የሚችለው ኃይል ሳይሆን አካታች በሆነ መልኩ መነጋገር ነው። የመንደር ነዋሪዎቹ የቀድሞ ተዋጊዎቹና ታጋቾቹ የተመለሱት በቦኮ ሐራም ርዕተ ዓለም ታንጸው ሊሆን ይችላል፣ ወይም ሰላዮች ሊሆን ይችላሉ የሚል ጥርጣሬ ያላቸው የመንደሮቹ ነዋሪዎች ስጋት ተገቢ እንደሆነ በምዕራብ አፍሪቃ የተባበሩት መንግሥታት ድርጅት ልዩ ልኡክ መሐመድ ቻምባስ አስገንዝበዋል። ቦኮ ሐራም እንዲያፈግፍግ በማድረግ ተግባር ተሳክቶላቸዋል። ስለሆነም በዚህ የጸጥታ ግንባር ስኬት ተገኝቷል። ሁላችንም የተወሰነውን ወታደራዊ እርምጃ አሞግሰናል። በሌላ በኩል ደግሞ የአስተዳደርን ጉዳይ በማዕከላዊ አፍሪካ፣ በምዕራብ አፍሪካ እና በሳህል ክልል የኃይል ተጠቃሚነትና ጽንፈኛነት መነሻን ለመዋጋት ሴቶችና ወጣቶች እንዲካተቱበት ስለማድረግ ጉዳይ መነጋገር ያስፈልጋል። ካሜሩንና የተባበሩት መንግሥታት ድርጅት ከቦኮ ሐራም ለተመለሱ ሰዎች የእህል ዘሮች፣ ፍየሎች፣ በጎችና አሳማዎች ያከፋፍላሉ። ማህበረሰቦቹ እንዲቀበሏቸውም እያበረታቱ ናቸው። አድማጮች፣ ከቦኮ ሐራም ስለተመለሱት ሰዎች የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ። ተከታዩ ዝግጅት ጤና ይሆናል። አዘጋጅና አቅራቢ ሰሎሞን አባተ ዩናይትድ ስቴትስ ካሉባት የበረቱ ፈተናዎች አንዱ በወል መጠሪያ ኦፒዮይድስ የሚባሉ አደንዛዥና ሕመም አስታጋሽ መድኃኒቶች ስር የሰደደ ቀውስ ነው። ዩናይትድ ስቴትስ በአደንዛዥ መድኃኒቶች ዕጽዋትና ቅመማ ቅመም ላይ ጦርነት ካወጀች ግማሽ ምዕተ ዓመትን አስቆጥራለች። አሜሪካ እነሆ እንደገና ከዚያ አደገኛ ሁኔታ ጋር ትንቅንቅ ላይ ነች። ያለፉ ስህተቶች ምን ነበሩ? ከእንግዲህ እንዳይደገሙስ ምን ማድረግ ይጠበቅባት ይሆን? ኤክስፐርቶቹ የሐሳብ ገበያ ወጥተዋል። ፕሬዚደንት ሪቻርድ ኒክሰን በአደንዛዥ ዕጾችና ቅመማ ቅመም ሕገወጥ ዝውውርና አጠቃቀም ላይ ጦርነት ያወጁት ልክ የዛሬ 46 ዓመት ነበር። ይህን ጠላት ለመዋጋትና ድል ለመንሳት አዲስ መጠነ ሰፊ ጥቃት መክፈት አስፈላጊ ሆኗል። ከኒክሰን አንስቶም የመጡ የዩናይትድ ስቴትስ ፕሬዚደንቶች ሁሉ እያንዳንዳቸው ያንን ጦርነት እየተቀባበሉ ሲያጠናክሩ ቆይተዋል። ፕሬዚደንት ሮናልድ ሬጋን ያ ጠላት ትውልድ ዘለል መሆኑን ተናግረዋል። አደንዛዥ ዕጾችና ቅመማ ቅመም ኅብረተሰባችንን እያመሱት ናቸው። እሴቶቻችንን አደጋ ላይ እየጣሉ ልጆቻችንንም እየገደሉ ናቸው። ያ ጦርነት እጅግ ውስብስብና አስቸጋሪ ነው። ዛሬም ፕሬዚደንት ዶናልድ ትራምፕ ያወጁት አዲስ ዐይነት ጦርነት የዚያ ክብደት ምልክት ወይም መገለጫ ነው። የስቃይ አስታጋሽና አደንዛዥ መድኃኒቶች የሚገድሉት ሰው ቁጥር ባለፉት ሀያ ዓመታት ውስጥ በአራት ጥፍ አሻቅቧል። በአደንዛዦች ሱስ መጠመድን መፋለም ሕመም አስታጋሽ ወይም አስወጋጅ መድኃኒቶችን እያለ አገባብ መጠቀምን መጋፈጥ አለብን። የአሜሪካ የፖለቲካ መሪዎች የአደንዛዥ እጾችና ቅመማ ቅመም ቁጥጥር ተቋማትን ስፋትና ብዛት በእነዚህ ባለፉ ዓመታት ሁሉ እንዲጨምሩ ሲያደርጉ ቆይተዋል። በአደንዛዥ እጾች ላይ እየተካሄደ ያለው ጦርነት በአመዛኛው አተኩሮ የቆየው በአቅራቦቱ ላይ ነበር እነዚያ ማደንዘዣዎች ወደ ዩናይትድ ስቴትስ እንዳይዘልቁ ማድረግ በሚቻልባቸው ሁኔታዎች ላይ እንደምን አድርገን ጉዞውን መቀልበስ እንደምንችል ነው። ያኔ የነበረው ሀሳብ ሰዎች አደንዛዦችን እጾች ካላገኙ በስተቀር አይጠቀሙም የሚል ነበር። ግዙፎቹን የአደንዛዥ እጾችና ቅመማ ቅመም አምራችና አስርጎ አስገቢ እንዲሁም አሰራጭ መረቦች ለመበጣጠስ ለታለሙ ወታደራዊ ዘመቻዎች በቢሊዮኖች የሚቆጠሩ ዶላሮች ሜክሲኮና ደቡብ አሜሪካ ውስጥ ፈሰዋል። እነዚያ ግዙፍ የድብቅ ዓለም ኩባንያዎች ኮኬይንና ሄሮይንን የመሳሰሉ አደገኛ ቅመማ ቅመምን ጨምሮ እጅግ በርካታ አይነትና መጠን ያላቸውን ማደንዘዣዎች በአሜሪካና በዓለም ዙሪያ እያሰራጩ በሚሊዮኖች የሚቆጠሩ ዛፎችን የሚያጋብሱ ናቸው። የዩናይትድ ስቴትስ ፖሊስ በቅርቡ ፍሎሪዳዋ ከተማ ማያሚ ውስጥ የደረሰበትና በኃይል የተቆጣጠረው የወንብድና ያለው ቡድንና የማደንዘዣ ክምችቱ በሀገሪቱ እጅግ ግዙፍ ከሚባሉት አንዱ እንደሆነ አስታውቋል። የዛሬ 30 ዓመት የወቅቱ ፕሬዝደንት የነበሩት ሮናልድ ሬጋን የሰውን አስተሳሰብና ዝንባሌ በመቀየር አስፈላጊነት ላይም ተናግረው ነበር አደንዛዦቹን ዕጾችና ቅመማ ቅመሙን ከተጠቃሚው ስኬታማ በሆነ ሁኔታ ለመነጠልና ለማላየት በሚቻል ሁኔታ በብሔራዊ ደረጃ ባለው አመለካከታችን ላይ ግዙፍ የሆነ ለውጥ ማምጣት አለብን። ይካሄድ የነበረው ውጊያ በተናጠል ያነጣጠረ ነበር። የዩናይትድ ስቴትስ የስለላ ተቋም ሲአይኤ ኒካራጓ ውስጥ ኮንትራ የሚባሉትን አማጺያን በገንዘብ ሲረዳ ኮንትራ ግን ዩናይትድ ስቴትስ ውስጥ በሺዎች ኪሎግራሞች የሚገመት ኮኬን አስርጎ እያስገባ ያሰራጭ ነበር። ያ የአደንዛዥ ቅመማ ቅመም አቅርቦት ዩናይትድ ስቴትስ ውስጥ አዳዲስ በሱስ የመጠመድ አዝማሚያዎችን ፈጠረ። እጅግ አደገኛና ሱስ አስያዥ የሆነው ክራክ ተብሎ የሚጠራው የኮኬን አይነት ገባና ይበልጥ ተስፋፋ። ያኔ ኮኬንን ለመቆጣጠር የወጡ የነበሩ ማስታወቂያዎች እምብዛም አልጠቀሙም። የነበረው የህክምና አቅርቦትም የተወሰነ እንደነበረ የማደንዘዣዎቹ ሕክምናና የመከላከል ባለሙያ ቤኪ ቮህን ለቪኦኤ ተናግረዋል። በዚህች አገር ውስጥ ስለ ወረርሽኝና ቀውሶች ብዙ ጊዜ ስንናገር የምንናገረው ስለ ሞት ነው። መንግስቱ ከህክምናና ከመከላከሉ ወደ ቅጣት እርምጃዎች አመዘነ። በሱስ የተጠመዱ ብዙ ሰዎች ማረፊያና ዕጣ ፈንታ እስር ቤቶች ሆኑ ብለዋል። የአሜሪካ ሕክምና ማኅበሯ ፓትሪስ ሃሪስ ከሀያ እና ከሰላሳ ዓመታት በፊት የነበረው አካሄድ ሙሉ በሙሉ ችግሩን በሕግ ለመቆጣጠር ነበር ባደንዛዥ እጾች ሱስ ለተጠመዱ ሰዎች የሕክምና ድጋፍ ከመስጠት ይልቅ በሚያሳዝን ሁኔታ ወደ እስር ቤት ይወረወሩ ነበር። በአውሮፓ የዘመን አቆጣጠር በ2009 ዓመተ ምህረት የዛሬ 8ት ዓመት አካባቢ ማለት ነው። ከአደንዛዥ እጽዋትና ቅመማ ቅመም ጉዳይ ጋር በተያያዙ ምክንያቶች 1.3 ሚሊዮን ሰው በመላይቱ ዩናይትድ ስቴትስ ታስሮ ነበር። በዚያ ላይ ሩብ ሚሊየን የሚሆን ሰው በአደንዛዦቹ እጾች ምክንያት ተከሶና ተፈርዶበት ወህኒ ይገኝ ነበር። ከእነዚህ እስረኞች ከግማሽ የሚበልጡት ጥቁሮችና ሂስፓኒክ ዝርያ ያላቸው በመሆናቸው ምክንያት አጠቃላዩ ጸረ እጽ ዘመቻ የዘር ገጽታን ተላበሰ ዳኛ የክራኮ ኮኬን ችግር በጥቁር አሜሪካውያን ማህበረሰቦች ውስጥ ግዙፍ ችግር ሆነና ከዚያ ለመውጣት የምንፍጨረጨረው ሰውን በገፍ በማሰር ሆነ። ሄሮይን ደግሞ በነጭ ታዳጊዎችና ወጣቶች መካከል የተስፋፋ ወረርሽኝ ሆነ። ይህንን ችግር ለመጋፈጥ የመረጥነው መንገድ ግን ሕክምና ሆነ። የፍሎሪዳዊቱ ብሮዋርድ አውራጃ የወሰን ጥበቃ ዘብ መኮንን ዴቪድ ሻርፍ የናርኮቲክስ ዝውውርን መቆጣጠራቸውን ነው የሚናገሩት። በአደንዛዥ እጾችና ቅመማ ቅመም ላይ የሚካሄደውን ጦርነት ማሸነፋችንን ጥያቄ ውስጥ የሚያስገባ ማንም ያለ አይመስለኝም ብለዋል። ይሁን እንጂ ያ ጦርነት ከታወጀ አርባ ዓመታት ካለፉና አንድ ትሪሊዮን ዶላር ከፈሰሰ በኋላ በአውሮፓውያኑ የዘመን አቆጣጠር በ2011 ዓ ምት ዓለም አቀፉ የመድኃኒቶች ፖሊሲ ኮሚሽን ባወጣው መግለጫ በአደንዛዥ እጾች ላይ የተካሄደው ጦርነት ውጤት ሽንፈት እንደሆነ አስታውቋል። ችግሩ የገንዘብ አልነበረም። ይህንን የመድኃኒቶች ፖሊሲ ጥምረት አረጋግጧል። የመፍትሔ ሐሳቦች ከብዙ አቅጣጫዎች ይሰማሉ። ፕሬዚደንት ባራክ ኦባማ በ2011 ዓ ምት መከላከል ላይ ያተኮረ አካሄድን ነው አጠንክረን መያዝ ያለብን። እንዲሁም በሀገራችን የአደንዛዥ እጾችን የመውሰድን ልማድ ለመቀነስ የሕዝብ ጤና አጠባበቅ ሞዴልን መጠቀም አለብን። የፍሎሪዳው የወሰን ጥበቃ መኮንን ዴቪድ ሻርፍ ጣልቃ መግባት፣ መከላከልና ትምህርት የእገዳውን ጥረቶች ያህል አስፈላጊ መሆናቸውን እንገነዘባለን። አሁን በስፋት እየተሰማ ያለው አዲስ አያያዝ መኖር እንዳለበት የሚመክር ሐሳብ ነው። አደንዛዥ እጾችንና ቅመማ ቅመምን መውሰድን በወንጀል አድራጎቶች ከመፈረጅና ወሳጆቹንም ከማሳደድ ይልቅ ይህንን የኦፒዮይድ ጋጠወጥ አጠቃቀም ተብሎ የተጠራን ችግር እንደ ኅብረተሰብ ጤና ቀውስ መውሰድ ይሻላል የሚለው የሕዝብ አስተሳሰብ እያመዘነ ነው። አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜና። ዛሬ ሰኞ ዩናይትድ ስቴትስዋ ኒውዮርክ ከተማ ውስጥ አካሄድ ኡላህ የሚባል የ27 ዓመት ተጠርጣሪ አጥቂ ባፈነዳው ቦምብ ራሱንና ሌሎች ሶስት ሰዎችን አቁስሏል። ተጠርጣሪው አጥቂ በአሁኑ ጊዜ በፖሊስ ቁጥጥር ስር ሆኖ በአቅራቢያው ባለ ሆስፒታል እየታከመ ነው ተብሏል። የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን ከፍልስጤማውያን ጋር ወደ ሰላም የሚያመራ ጎዳና ለማበጀት ጥረት ያደርጉ ዘንድ ሀገራቸውን እየጎበኙ ያሉትን የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔተኛሁን አሳስበዋቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለአላባማ ክፍለ ግዛት መራጮች ነገ ማክሰኞ በሚካሄደው ለመወሰኛ ምክር ቤቱ አባልነት ልዩ ምርጫ ድምፅ ሰጪዎች ለሪፑብሊካኑ ሮይ ሙር ድምፃቸውን እንዲሰጡ በቴሌፎን በተቀረጸ መልእክት ቅስቀሳ እያደረጉ ናቸው። ዲሞክራቱ ደግ ጆንስ የተመረጡ እንደሆነ የያዝነው እርምጃ ሁሉ ቀጥ ማለቱ ነው ይላሉ ፕሬዚደንቱ። እንግዲህ የማጠቃለያ ዜናችን የሆነው ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የሚቀሩት። በነገራችን ላይ የሶል ሙዚቃ ስልት አባቱ ሳም ኩክ ሎስ አንጀለስ ውስጥ የተገደለው ልክ የዛሬ 53 ዓመት ዛሬ ነበር። በጥይት ነው የተገደለው። ዝግጅታችን አበቃ። ቴክኒሻን ኬቭን ፋውለር፣ ፕሮዲሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሀዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጅታዬ ነን። አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን ቀጥሎ የትግረኛ ዝግጅት ይቀርባል። በእኛ በኩል እስከ ፍጻሜው ከእሱ ባለው ይጥናው መቼም ይመቸኛል ጋር እንተዋችሁ በእኛ በኩል ሰላም ደህና ደሩ ደህና ደሩ So he can fall, and chicken I to me. to me. to it's a new, it's yeah,